በድንበር ይገባኛል ጥያቄዎች ሰበብ የብዙ ሰው ሕይወት እየጠፋ መሆኑን የሰብአዊ መብቶች ጉባኤ ሰመጉ አስመልክቶ የከፋ ችግር ከመከሰቱ በፊት አስቸኳይ መፍትሄ እንዲፈለግ ዛሬ መጠየቁን በታክስ ጭማሬ ምክንያት መብታቸውን በሕጋዊና በሰላማዊ መንገድ በመጠየቃቸው የታሰሩ ነጋዴዎች እንዲፈቱ እና ለችግሩ ሁነኛ መፍትሄ እንዲፈለግለትም የሰብአዊ መብት ቃፊሩ ድርጅት አሳስቧል። መለስካቸው አመሀ ነው፣ ዝርዝሩን ከአዲስ አበባ ያላከልን ሰብአዊ መብቶች ጉባኤ በኢንተርኔት ባሰራጨው የጽሑፍ መግለጫ በሁለት ዋና ዋና ባላቸው ወቅታዊ ጉዳዮች ላይ አተኩሯል። ሰመጉ ሰበሰብኳቸው ባለው መረጃዎች መሰረት ጥቂት በማይባሉ የሀገሪቱ ልዩ ልዩ ክፍሎችና ማዕዘናት ከማንነት፣ ከአስተዳደርና ከድንበር ይገባኛል ጥያቄ ጋር በተያያዘ ግጭት እየተቀሰቀሰ ነው። ግጭቶቹ በጊዜ ካልተፈቱም ስፋቱንና መዳረሻውን ለመተንበይ የሚያስቸግር ከቀድሞ የባሰ የሰብአዊ መብቶች፣ የሰላም፣ የመረጋጋትና የሀገራዊ አንድነት ቀውሶችን ሊያስከትሉ እንደሚችሉ ሰመጉ በመግለጫው ያሳስባል። መግለጫው ተቀስቅሰዋል ካላቸው ግጭቶችና በምሳሌነት ካነሳቸው መካከል የኦሮሚያንና የሶማሌ ክልሎች የድንበር ማካለልን ተከትሎ የተፈጠረው ግጭት ነው። እንደ መግለጫው አባባል ከሆነ በነሐሴ ወር 2009 ዓ ም አጋማሽና መጨረሻ እንዲሁም ይህ ጋዜጣዊ መግለጫ በሚዘጋጅበት ወቅትም በተፈጠሩትና እየተፈጠሩ ባሉት የክልሎቹ ድንበር ግጭቶች ምክንያት ቁጥሩ ቀላል የማይባል የሰው ሕይወት እየጠፋ ነው። በርካታ ዜጎች ቆስለዋል፣ በልዩ ልዩ መልክም እየተጎዱ ነው ብለዋል። መግለጫውም አክሎ በሀገሪቱ ምስራቅ፣ ደቡብ ምስራቅና ደቡባዊ ክፍሎች በተለያዩ ስፍራዎች የተከሰቱ ግጭቶችን ዘርዝረዋል። የመግለጫው ሌላው ትኩረት በቅርቡ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ለንግዱ ሕብረተሰብ የሰጠውን አማካይ የቀን ገቢ ግምትና የጣለውን ዓመታዊ ግብር የተመለከተ ነው። የንግዱ ሕብረተሰብ አማካይ የቀን ገቢ ግምትና ዓመታዊ ግብሩን ፍትሐዊ አይደለም በማለት አዲስ አበባን ጨምሮ በአያሌ የሀገሪቱ ክፍሎች ቅሬታቸውን እንደገለጹና በመግለጽ ላይ እንዳሉም መግለጫው አትተዋል። ሰመጉ በዚህ መግለጫው ይህ የንግዱ ማህበረሰብ ቅሬታና አቤቱታ የነጋዴዎችን የዜግነትና ሰብአዊ መብቶችን ባከበረ ሁኔታ ባለመያዙና ባለመፈታቱ ይህ መግለጫ እስከሚወጣበት ጊዜ ድረስ የንግድ ሱቆችን መዝጋትና የሥራ ማቆም አድማ ማድረግን ጨምሮ የተለያዩ በርካታ መልኮች አሉ ከፍተኛ ተቃውሞና ቤቱታ በንግዱ ማህበረሰብ በኩል በተለያዩ የሀገሪቱ አካባቢዎች መሰማቱ እንደቀጠለ ነው ብለዋል። ሰብአዊ መብቶች ጉባኤ አማካይ የቀን ገቢ ግምት ከተጣለበት ከሐምሌ ወር 2009 ዓ.ም ጀምሮ ከተለያዩ የሀገሪቱ ክፍሎች የንግዱ ህብረተሰብ አባላት ያሰባሰባቸው መረጃዎችና ማስረጃዎች እንዳሉት በመግለጽ ዝርዝሩን ከተጨማሪ ጥናት ጋር ወደፊት ይፋ እንደሚያደርግ አስታውቋል። ለአሁኑ ግን የጉዳዩን አሳሳቢነት እንዲሁም አፋጣኝ ትኩረትና እውነተኛ መፍትሄም የሚሻ መሆኑን ለማሳየት እንዲረዳ በማለት ከተለያዩ የሀገሪቱ አካባቢዎች የንግዱ ማህበረሰብ አባላት ያነሷቸው ቅሬታዎችና ይህንንም ተከትሎ ተወስዶባቸዋል ያላቸውን እርምጃዎች ዘርዝረዋል። ከእርምጃዎች መካከልም መታሰር አንዱ ነው። ለአንዳንድ ተመልካቾች የንግዱ ማኅበረሰብ ጥያቄዎች መልስ ያገኙ ቢመስሉና መንግሥትም ለአብዛኞቹ ቅሬታዎች በቅሬታ መስማት ሥርዓት መፍትሄ ሰጥቻለሁ ቢልም ሰመጉ ያሉት መረጃዎች ግን ጉዳዩ ገና እልባት አለማግኘቱን ነው ሲል የሰብዓዊ መብቶች ጉባኤ መግለጫ ያመለክታል። በመደምደሚያውም መንግሥት ቅሬታ ያነሱ ነጋዴዎችን አቤቱታ በመስማት ተገቢውን ምላሽ እንዲሰጥና የግብር አወሳሰሩም በድጋሚ እንዲጤን። ከማንነት፣ ከአስተዳደርና ከድንበር ይገባኛል ጥያቄ ጋር በተያያዘ የሚነሱ ግጭቶች በድጋሚ የተቀስቅሰው የሰው ሕይወትና ንብረት ከመጥፋቱና በቀላሉ የማይሽር ጠባሳም ከመፈጠሩ በፊት መንግሥት ዘላቂና የማያዳግም መፍትሄ እንዲሰጥ ሰመጉ ጥሪውን አቅርበዋል። ሰብአዊ መብቶች ጉባኤ ሰመጉ፣ ቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ በሚል ስያሜ ይታወቅ የነበረ ድርጅት እንደሆነ አይዘነጋም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ